የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በ19 በ22 እና በ25 ሜትር ባንዶች አጭር ሞገድ በየቀኑ ከምሽቱ ሶስት እስከ 4 ሰዓት ከሚያሰማው ፕሮግራም የዛሬውን አሁን ጀመረ። ይኸው ነው እንጂ ሌላ ነገር ተናነኝ። እግር ምን ሆነ? ስኳሩ አቁሮ ነበር ፈነዳ። የሳክስፎኖ አባት ጌታቸው መኩሪያ በጠና ታሟል። አልጋ ላይ ከዋለ እንዳንላችሁ አልጋ ላይ ሆኖ አይደለም በሽታውን የሚያስታምመው። ፎቴ ላይ ሁኜ ነው ይኸው እየተሰቃየሁ ነው ብሎናል። ፎቴ ላይ ሲል የድሎት እንዳይመስላችሁ ነገሩ ወዲህ ነው ዝርዝሩ ወደኋላ ላይ ይቀርባል የምዕራቡ ዓለም ትልቁ ችግር ለሳይንስና ለቴክኖሎጂ ከአቅሙ በላይ ኃላፊነት ጣለበት ድርሻውን ተወጥቶ በቃይ ብሎ ነበር እሱ የሃይማኖትን ስራ እንዲሸፍን አደረጉት ፍልስፍና ሳይንስ ቴክኖሎጂ ስነ ጽሁፍ ኪነ ጥበብ የሃይማኖትን ቦታ በምንም ተአምር ሊሸፍን አይችልም ምክንያቱም ሃይማኖት ከስሜት ህዋሳት ቁጥጥር ውጭ ነው የማይታይ ነው እና እኔ ፍልስፍና ለሁሉም ነገር ያገለግላል ያምናለጥ መጋቢ ሐዲስ እሸቱን የሰማ ነው። ዛሬም እንግዳችን ሆነው አብረውን ያመሻሉ። ያደመጣችሁትም ተጀምሮ ካላለቀው የውይይት ክፍል የወሰድነው ነው። ውይይቱም ቆየት ብሎ ይቀርባል። ንጉሴ አክሊሉም ተራውን እየጠበቀ እንጂ የዛሬውን ያስታጎለ እንዳይመስላችሁ አለ ተዘጋጅቷል። ስለ ጌታቸው መኩሪያ የሳክስፎን ክህሎት ምስክርነት የሚሰጡ እንግዶችም አየር ላይ ለመውጣት ሰልፍ ይዘዋል። የእኛ ነገር መሰናዶ ስንዘረዝር የዝጌሩን ሰላምታ እንዳንዘነጋ እንዴት ከርማችኋል? መሆኑን ውድ የራዲዮ መጽሔት አድማጮች የዛሬውን የጥቅምት 28 ቀን 2008 ቅንብር ለማድመጥ እንደተዘጋጃችሁ ተስፋ እናደርጋለን። እንደ ጓጓችሁም እንደ ቸኩላችሁም አትልም፣ አዲሱ ልክ ነው አሉላ። ለማንኛውም አሁን ቦታውን ለተረኛ ዜና አንባቢ ለቀን ተመልሰን ብንመጣ አይሻልም? ወደን አዲሱ ፕሮዲሰራችን ንጉሥ ታምሬም ሰላምታ አቅርቧል። አድማጮች ወደ ዜናው እንለፋዋነ ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታየ ነኝ። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ ታጣቂዎች ትናንት ቅዳሜ ማታ አንድ ቡና ቤት ወረው ሲያበቁ ተኩስ ከፍተው ቢያንስ ሰባት ሰዎች ገለዋል። እማኞች ሲናገሩ ታጣቂዎቹ ቡና ቤቱ ደጃፍ ተቀምጠው የነበሩትን ሰዎች በሉ ግቡ ብለው ካዘዙ በኋላ ነው ተኩስ የከፈቱት። የፖሊስ የመለየ ልብስ የለበሱ ናቸው ብለዋል እማኞቹ ፕሬዚደንት ፒየር ንክሩንዚዛ በአወዛጋቢ ሁኔታ ለሶስተኛ ጊዜ ስልጣን ላይ መቆየታቸውን ተከትሎ በዚያች ሀገር ሁከቱ እየተባባሰ መምጣቱ ዓለም አቀፉ ማህበረሰብ አሳስቧል። ትናንት ቅዳሜ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጆን ከርቢ ባወጡት መግለጫ አንዳንድ የመንግስት ባለስልጣናት በቅርቡ የተናገሩት ነገር ጸብ የሚቆሰቁስ ነው አሳስቧል። ሚስተር ንክሩንዚዛ ደግሞ በዚህ የሳምንቱ መጨረሻ የጸጥታ ጥበቃ ቃ ዘመቻ እቅድ ያላቸው መሆኑ መነገሩ በሀገሪቱ በስፋት ሁከት ሊጥር ይችላል የሚል ስጋት አሳድሮብናል ብለዋል የቡሩንዲ መንግስት የጦር መሳሪያ ያላችሁ ሰዎች እስከ ትናንት ቅዳሜ ባለው ጊዜ አስረክቡ አለዚያ መዘዝ ይከተላል ሲል ማስጠንቀቁ የሚታወስ ነው በሚያንማር ወይም በርማ ተብላን በምትታወቀው ሀገር በ25 ዓመት ጊዜ ውስጥ ለመጀመሪያ ጊዜ የተካሄደው ነጻ ምርጫ የድምፅ ቆጠራ እየተደረገ ነው። በደስታ የፈነደቁ መራጮች ድምፅ መስጠታቸውን ለማሳየት የጣት አሻራ ቀለም ያለባቸውን ጣቶቻቸውን ወደ ላይ አንስተው ከየምርጫ ጣቢያዎች በደስታ ሲወጡ ታይተዋል። ብዙዎቹ በህይወታቸው ለመጀመሪያ ጊዜ ድምፅ መስጠታቸው ነው ለብሔራዊ ፓርላማውና ለክፍለ ሀገር ምክር ቤቶች ሁለቱም ሸንጎዎች ለሚወዳደሩት ከስድስት ሺህ የሚበልጡ እጩ ተፎካካሪዎች ድምፅ ሊሰጥ የተመዘገበው ሕዝብ ወደ 32 ሚሊዮን የተጠጋ እንደሆነ ነው የተነገረው። 80 ከመቶ ድምፁን ሰጥቷል ወጥቶ ብለዋል የምርጫ አስፈጻሚ ባለስልጣናት። በሀገሪቱ መንግስት ለረጅም ጊዜ ተገልለው የኖሩት ብዙ መቶ ሺዎቹ ሙስሊሞች ሩሆንጌራ የሚባሉት በምርጫው ለመሳተፍ እንዳልተፈቀደላቸው ይታወቃል። ለመጀመሪያ ጊዜ ድምፅ ከሰጡት መካከል የሰባ አመቷ የዲሞክራሲ ትግል መሪዋ አውን ሳን ሱቺ አንዷ ሲሆኑ በዮንጎን ከተማ ድምፅ መስጫ ጣቢያ ብዛት ያላቸው ደጋፊዎች እና ጋዜጠኞች እሳቸው ድምፃቸውን ለመስጠት በተጓዙበት ወቅት ተገኝተው ተቀብለዋቸዋል። ባለፈው ሳምንት ግብጽ ሲናይ ልሳነ ምድር ላይ የተከሰከሰው የሩሲያው አውሮፕላን ቦምብ ፈንድቶበት ነው የሚሉት ጥቆማዎች እየጨመሩ ባሉበት በአሁኑ ወቅት የግብፁ መርማሪ ቡድን መሪ ግን አሁንም የመጨረሻ ድምዳሜ ላይ አልተደረሰም እያሉ ናቸው። ከአውሮፕላኑ የበረራ ክፍል ድምጽ መዝጋቢ ሳጥን ላይ ከተመዘገበው ድምጽ ወደ መጨረሻዎቹ ሴኮንዶች ላይ ምንነቱ ያልታወቀ የፍንዳታ ድምጽ የሚሰማ መሆኑ ከፍተኛ ትኩረት እየሳበ ነው። ይሁን እንጂ የግብጽ ዋናው የአደጋው መርማሪ አይማን አል ማክዳም መርማሪ ቡድናቸው ድምጹ የፍንዳታ ይሁን የሌላ ለይቶ ሊያውቅ አልቻለም ማለታቸው ተሰምቷል። በመጨረሻም የቫቲካንን የሚስጥር ሰነዶች በድብቅ መውጣታቸው የወንጀል ተግባርና የሚወገዝ ነው ሲሉ የሮማ ካቶሊክ ቤተ ክርስቲያኑ ርዕሰ ሊቃነ ጳጳሳት አቡነ ፍራንሲስ አስገነዘቡ። ድርጊቱ ካሰብኳቸው የለውጥ እርምጃዎች ወደ ኋላ የሚያደርጉኝ አይደሉም ብለዋል አቡኑ። አድማጮች፣ ለሰዓቱ ያለን ዜና በዚሁ ይጠናቀቃል። ቆይማ ልሳልሽ እማ አንቺ እማ ቆይማ ጠብቂኝ አዝነሽ አትራቂ ልፋቴን ተረጅኝ እውነቴን ወቂ እማ የኔዋ ሰገነት የኔዋ ከተማ የኔ ለፍቶ አዳሪ የኔዋ ከልታማ እማማ ቆይማ ቅጠሉን ሐረጉን ምንትሱን ቦጭቄ አሽቼ ዘፍዝፌ ከልሼ ጨቅጭቄ በመጁ ዳድሼ በወፍጮ ዳድጬ በለጥላጣው ድንጋይ በንጨቱ ቀጥቅጬ ቆይማ ልሳልሽ ኅብር ቀለም ላውጣ ቅብት ቅልት ላርገሽ ብሩሽ ይዤ ልምጣ የጠዋቱ ለዛሽ ወዝሽ ችፍ የሚለው አድሮም ማይጠፋው አርፍዶ የሚውለው ሳይጠፋ ልሳልሽ በሞቴ ልኳልሽ። ኰረዳ ዘመንሽ ለዛ እንደ ተቀባ ስስት እንደ ጣለ እሸትና አበባ ብርቱካኑ ጉንጭሽ በባዕድ ሳይቀላ የጡቶችሽ ውድር በባዕድ ሳይቀላ ስብር ንቅል ሳይል የጸጉርሽ ዘለላ ካይን ያውጣሽ ምረቃው ካንቺ ሳይፈታ ሞራልሽ ኮስሶ ተስፋሽ ሳይረታ ቆዳሽ ሽብሽብ ሳይል ገጽሽ ሳይቆጣ አመድሽ ቡን ሳይል መጠውለግ ሳይመጣ ቆይማ ልሳልሽ በጥንቱ ንቡር ብራና አሊያም ደግሞ በሸራ እበብ ሸማውን አልብሼ ከመወሬ ዛ ሙሽራ ትፍ ትፍ ከወገብሽ ሦስት ዙራ ዙሬ ለክብር ለጥላሽ ጃንጥላ ወድሬ ላቅላሽ በጥበቤ ልሳልሽ እምዬ እሷ ማናት ሲሉኝ አልችለውም ምዬ ምዬ ተገዝቼ ቀጥፌ ዋሽቼ ሙች ሙች ሙች ሙች ብዬ ሽማማ የገረጣሽ ለታ ውስጤ ለምን ድማ መልኳ ጠፋ ሲባል ሰውስ ለምን ይስማ የሚያምረውን ጡትሽን የማግሁት ራሴ የት ነበርክ ሲሉኝ እንዳታፍር ነፍሴ የገጽታሽ ለዛ የደስታሽ ብርሃን ቢባል አይበቃኝም ጓሮና ተገንሽ የዙሪያሽ አጀቡ ደጅሽ አይቀረኝም አታርጃ ጠውልጊ ልሳልሽ የኔ ድሮ ቀረ እያለ ከሚያማሽ ወገኔ ከዝግባው ከጽዱ ጐጆሽን ቀልሼ ኋላ ዳዬ እንዳይሆን ዳሽን ቀንሼ በአጋሙ በቀጋው አጥርሽን አጥሬ ዛፉን ሳር ቅጠሉን በዙሪያሽ አዙሬ ከደጅሽ ከጓሮ ምንጮችሽ ሲፈልቁ በባህል ጨዋታው ልጆች ሲወርቁ ጥላሽን ጥላ አድርገው አበው ሲመርቁ የዓመት ስትዘክሪ ለከርሞ ስትጠሪ ያ ሁሉ ተውቦሽ እንዲታይ አድርጌ ልክ ያኔ እንደማውቅሽ እንዳስተዳደጌ ከዋርካሽ ስር ድግስ ሲበላ ሲጠጣ አንዱ ጠግቦ ሲሄድ አንደኛው ሲመጣ ትንሹ ትልቁን ሰግዶ ሲቀበለው ክንብንብ ሲያነሣ ቅሎችሽ ሳይደርቁ ገበታሽ ሳይከሳ ወሰከንባ ሙሉ ማኛ ስትጋግሪ ከጉያሽ መዥርጠሽ ረብጣ ስትቈጥሪ ጠብታው ዘግቶ ሰማይ ሳትለምኚ እጅሽን ሳይርበው ካውድማ ስትዘግኚ የዳልጋው የጋማው መንጋው አጋሰሱ አንበሶች ሲጮኹ አውራዎች ሲያገሡ ሺህ ጥገት ስታልቢ ከእሱ ጋር ስታምሪ ላሙን ስትነጂ ግልገሉን ስታስሪ እንደ ሞናሊዛ ሲወራልሽ ይኑር። ስዬ ላስቀምጥሽ በየመጽሐፉ ጸጸት እየቈጠርኩ ለምን ነው ማምጥሽ? ለምንድ ነውማ ቆይማ ቆይማ ቆይ ብሩሼ ድማ የመጪውን ትውልድ አንጀቱን ሐሳቡን ልቡን ከምቈርጠው ለሐቁ ፈራሁኝ። ባይሆን ስዕል ልስጠው ልክ እንደ ነበረች ለመልሳት ብሎ ሲታትር እንዲውል እኔን ቶሎ ገድሎ በነበር መብስ ሰልሰል በሱ ይብቃ ብሎ ቆይም አልሳልሽ ከነ ሙሉ አካልሽ ሆይ ማለሳለሽ። በገጣሚ ታረቀኝ ዜና የቀረበ ነው፣ ምስጋናችን ይድረስልን። አሁን ለምሽቱ ካዘጋጀነው ዜማዎች ቀዳሚውን እናስቀድም። ሽኖሬ ኖሬ ስናፍቅሽ ኖሬ ኖሬ፣ እጅግ በጣም ደስ ብሎኛል ስለ ተገናኘን ዛሬ። ታጋሾኖ በመገኘት ቃል አክበሮ በመገኘት እንዴትኮ ደስ እንደሚል ተለያይቶ መገናኘት

አብዱ ኪያርን ለግሩም ዜማው እናመሰግናለን። አዲሱ ባለፈው ማክሰኞ እኔ እናንተ ፕሮግራም ባስተናገድንበት ወቅት የዚህን ድምፃዊ አዲስ ስራ አስተዋውቀን ለራዲዮ መጽሔትም ብቅ እንደምናደርገው ቃል ገብተናል። ስለ ማክሰኞ ምናልባትም ከልጅ እስከ አዋቂ እንደሚባለው ከአዳዲሶቹ እስከ አንጋፋዎቹ እስከ ማሪቱ ለገሰ ድረስ ከወዲህኞቹ ከወጣቶቹ ብዙ ጊዜ እንደሚያደርጉት የአንዳቸው ሲዲ ሲወጣ ሌላቸው ተገኝተው በዓሉን ያደምቁለታል። ጥሩ ዝግጅት መሆን ብቻ ሳይሆን አንድ ቢለመድ በሌሎች መድረኮችም ብናየው የምንለውን ነገር አይቻለውኝ። ሁሉም ወጥተው የውዴታቸውን እንግዲህ የእሱ ቀን ነውና ስራውን አወድሰው የሚችሉትን በሙያቸው አጅበው የሚያደርጉትን ነገር ጨርሰው ከመመለሳቸው በፊት ስለ አብዱ ኪያር ይናገሩ ነበር። በቃለ ምልሳችን ስናመጣው እንጠይቀዋለን። በአንድ ድምፅ የሰማው ጠባዩንና በሳልነቱን አስተዋይነቱን ሁሉም ማለት ይቻላል በመድረኩ ላይ የወጡ እሱን ተናግረው ነበረ። ወደ ሙዚቃው የሚገቡትና ያን ታዝቤያለሁ። መልካም እንግዲህ፣ አሉላ አብዱ ኪያርን የዛሬ አስራ አምስት ቀን እናቀርበዋለን። የዛሬውስ አሜሪካን ድምፅ ሬዲዮ እንደምናችሁ ሰላም ናችሁ ወይ? በእናንተ ሬዲዮ ብዙ የኢትዮጵያ አስተዋጽኦ ያደረጉ ሁሉ ነገር ያደረጉ ስታስተላልፉ እንሰማለን። ለምሳሌ ሙዚቀኛ፣ ደራሲያን ሁሉ ጋዜጠኞች እንትን ስገት ናቸው የሆነ ነገር ስገት ናቸው ስታስተላልፍ እንሰማለን። ግን እንደ ጌታቸው ሞኩሪያ ሳክስፎን የሚጫወት ለሶስት አመት በላይ አልጋ ላይ ስተኛ ወይ ደማ ሶፋ አልጋ ላይ እንኳ አይተኛም። ሶፋ ላይ ስተኛ፣ በእናንተ ለምን እንዳልጋበዛችሁ በጣም ጥሩ ነው ያለና እስቲ በእናንተ ሬድዮ ቃለ መጠየቅ አድርጋችሁ እንድታሰሙን ፈልገን ነው። ቻው አሜሪካን ሚኒስ ሬድዮ አመሰግናለሁ። አዎ መነሻችን ይህ የአድማጭ ጥያቄ ነበርና ወደ አዲስ አበባ ደውለን እውነት መሆኑን አጣራን። አድራሻውን አፈላልጎ ያገኘልን የአዲስ አበባውን ጋዜጠኛ ደረጃ ኃይሌን እያመሰገንን ወደ ውይይቱ እናልፋለን። ምን ነው ምን አገኘህ ነው ያልከው አይደል? አዲሱ፣ እንደዚያ ገደማ ነው አሉላ። ግን ጌታቸው፣ ይሄ ከየቦታው የሚደወልለት ነገር የሰለቸው ይመስላል። በቅሎ ግዙ ግዙ አንድ አሞሌ ላይ አግዙ፣ የሚባል ነገር ታውቃለህ? አዎን። ግድግዳ አስፉ አስፉ አንድ እንጨት ላይ አግዙ፣ ወይም ለተቀማጭ ሰማይ ቅርቡ እንደ ማለት። ለማንኛውም እስኪ እናድምጥ። ዋናው ነገር እኮ እኔ አሁን እዚህ ሀገር ውስጥ የሚታከም ከሆነ ብር ጨረስኩኝ እንጂ ሌላ ነገር እንትን የለም ሚራዳኝ ካለ እንዳዊቴ ፍሩጋ በኩል እንትን ብሎ እዚህ መታከም ከም እችላለሁ እኛ ለሰላሳው መናዘዙ ምን ይጠቅመኛል? ጀለ ብር ስለሌለ ሚረዳ ካለ ከኤርዳኒ ብዙ ይህን ያህል ብዙም ሀተታም አልፈልግም። ከዚያም ከዚያም ቢደውሉ ወሬ ምን ይሰራልኛል? የሙዚቃ የሙዚቃኞች ማህበር ኃላፊ ነው። በእሳቸው በኩል እርዳታ እንዲላክ ነው የሚልክ ካለ ካለ በሱ በኩል ያውቀኛል። ያው አብረን አገር ውስጥ ለመታከም እድል አለ አሉ። ገና አልሞከርኩትም። አሁን የሚሆን ከሆነ እንደሱ ነው። እዚሁ አንድ ሆስፒታል፣ ገንዘብ ካለ ሞክሮ ሚድን ይመስለኛል። እስካሁን ግን ምንም አልሞከርክም? ሕክምና ማለት ነው ማለት ነው። በየቦታው ዝም ብሎ እንዲያው መዝረፍ ነው። ምን ብሬን ጨረስኩ እንጂ ዋጋ የለም። አሁን ይልቅ የመላኩ የሚባል ልጅ ከኪሱ ነው። ስራ ስምንት ሺህ ብር አውጥቶ እዚህ ኮሪያኖች ጋር ወሰደኝ። መድኃኒቱን አሁን ሲሰጡኝ ይፈነዳል። እና እስኪ ሚዝን ከሆነ እንግዲህ እዚሁ ደግሞ ተክለ ሃይማኖት አጠገቡ ኦፕሬሽን የደም መጥበብ ነው ብለዋል እዚህ ሞክሬ በቃ እንደ ሁኔታውን ለምንትን ለማለት ነው እንደው ብዙ መላኩ ማነው በነገር ላይ ቅርታ ፈንድካ ንትን ሙዚቃ እኔ ከኔ ጋር ብዙ ሀገር ላይ ዞረዋል ሀገር ውስጥ በቂ ህክምና ካላደረግህ ማድረጉ ጥሩ ነው እንደተባለው የሚረዳ ካለ በአቶ ዳዊት በኩል እርዳታው ሊላክ ይችላል የአንተንም አድራሻ የሚያውቁ ለአንተ መላክ ይችላሉ አይደለም ምን? እኔ የማያውቅ አለ? ያውቃሉ። እውነት ነው፣ የማያውቅ ሰው የለም። የውጭ ካሉ የሙያ ባልደረቦችህ፣ ሙዚቀኞች፣ የኪነ ጥበብ ሰዎች የደወለልህ ወይም ስለዚህ ጉዳይ አናገረህ የለም? እኔ የገብረው ይሁን ብዙ አሉ። የኛ የብሔራዊ ትያትር ሁሉ አልሰሙ እንደሆነው እንጂ ከሰሙ ሁሉም እንደሚረዱ ያውቃል። አሁን እንግዲህ ይሄ የኛ ውይይት የሚጠቅመው መታመምህን ላልሰሙ የአንተ ወዳጆች፣ የአንተ አድናቂዎች መልእክቱ እንዲደርስ ነው። ጌታቸው ታዋቂው የሳክሲፎን ተጫዋች ታሟል፣ እርዳታ ይፈልጋል የሚለውን ነገር አንተው ራስህ ተናግረሃል። እንግዲህ መልስ መስጠት የአድማጮች ፋንታ ነው። እዚህ ውጭ ይህም ፕሮግራም ሲሰሙ የሚያደረጉትን ነገር መቼም እንግዲህ ያደረጉ ይሆናል። መነሻው እንዴት ነው? ትንሽ ትነግረናለህ? አድማጭም እንዲረዳ። መነሻውማ ስኳርና ደም ግፊት ነበረብኝ። ጠቆረና፣ በኋላ በቃ አበጠ፣ መፈንዳት ጀመረም። ወገቤን እዚያው ሶፋ ላይ ነው ሶስት አመት ሙሉ ቁጭ እያልኩት እንደዚሁ። በቃ ትንሽ ለመንከላዋስ ከለከለኝ እንጂ ወገቤን የሚያዘኝ አልጋ ላይ እንኳን አያስተኛኝም። አዎ ቀደም ሲል የሰማናቸው አድማጭ እኮ አልጋ ላይ ስንት አመት ሙሉ አሉና፣ እንደውም አልጋ ላይ ሳይሆን የፎቴ ቁራኛ እንግዲህ አልጋ ቁራኛ እንደሚባለው ለዚያ ነው የወቁት። አልጋ ላይ መውጣት እንዴት አላስቻለህ? ምንድ ነው ችግሩ? አልጋ ላይ ለመውጣት ለመገላበጥ አልችልም። ሁለተኛ ደግሞ ይሄ አሁን የፈነዳው ቁስሉ አስቸጋሪ ነው። የትኛው እግርህ ነው ጌታችን? ሁለቱም ነው። ጭኔ ላይ በጣም እብጠት ስላለ እስቲ እግዚአብሔር ያውቃል። እሺ ወንድምዬ፣ በመደበኛ የሳክሲፎን ጨዋታ ስራህን ከኦርኬስትራ ጋር መጫወትክን ካቆምክ በኋላ እንደገና ከውጭ ሀገር ሰዎች ጋር ሙዚቃ ትሰራ ነበር። እነሱ ሲያውቃሉ መተማምክን አይ ካልማራ አስተምሬ ነው፣ ፈረንጆችንም ቢሆን የሀገር ውስጡንም ሆነ የውጭውን። ለእኔ በባንክ ያለ እነሱ በአካፋ ተጠቅመውብኝ፣ መለስ ብሎም አሁን አላዩኝም። የት ሀገር ናቸው? ሆላንድ፣ ፈረንሳይ፣ ጀርመን፣ ምን ተያቅጣጫው የተውጣጡ ናቸው። እሱ ብዙ ነው ታሪኩ የለም ዜታ የባለቤት የለቅሶ እንኳን ብቃል አሉ የመጀመሪያዋን ትንሽ አቀመሱኝና ከዚያም በኋላ በአንተ ስም ነው ለአንተው ነው ብለው። እኔ ስድስት ሰባት ሸክላ ሸክላና ካሴት ነው የሰራሁት። እኔ እሱ ምን ዋጋ አለው? የደከመ አፍ ያለ አግባሽ ሀብት ያለው አፍ ያለው ይሻላል፣ ሀብት ያልቃል ነው ነገሩ። በአብዛኛው እንግዲህ አንተ ፖሊስ ኦርኬስትራ ይባል የነበረ ውስጥ ነህ፣ ከዛ ደግሞ በሌላ ድርጅት ነው እና ከእነሱ ጋር ምንም እርዳታ አልተገኘም። እኛ ማህበር አለን እዛው በቃ እዚው ከእኔው ያንኑ የማህበር ማጠናከር ነው በቃ የህይወት ታሪኬን ብቻ ጽፎ ሄዱ እንጂ እኔ ከእነሱ ጋር ምንም የሚገኝ ነገር የለም። ቤተሰብ እንዴት ነው ጌታቸው? ልጆች አሁን እነማን በማን ያንተን እጅ የሚያየው ስንት አሉ ቤት ውስጥ? ሁሉም በእኔ ስር ናቸው። ሴቶቹም ስንት ናቸው? እንደ ሶስት አራቱም አራት ሴቶች ናቸው። እንደዚሁ በቃ ሴቶች ናቸው ሁለቱ አንዱ እንድል እያለ እና አንዱ ብቻ ነው ትንሽ ራሱን ቻልዳለ ደረገ ምንለው መኪና አከራይቶ ነው የሚለው። ብዙ ነው ታሪኩ ብቻ። እሺ እና እንደዚህ ነው ምንድም ጥሩ። አሁን ብዙ ለማውራት የፈለግክም አይመስለኝ እኔም አላስቸንቅህም። ወደፊት ወደፊት ግን ታሪክህን ሁሉን ነገር በደንብ መዝገብ ላይ ማድረግ እንፈልጋለን። ለአሁኑ ግን መታመምህን አድናቂዎችህ፣ አፍቃሪዎችህ እንዲያውቁ ነው ይሄን የሰራነው። እግዚአብሔር ይማርህ። አመሰግናለሁ። ተስፋ አለኝ ለእርዳታ ብዙ ወገኖች አሉ። ሊደርሱ ይችላሉ ብዬ አስባለሁ። እግዚአብሔር ካንተ ጋር ይሆን። ጌታቸው መኩሪያ Oh, oh, ማይናገር የነበረ ማይመስክር የቀበረ በዋቢነት ለሚቀርብ ነገር ተስማሚ አባባል ነው። ጌታቸውን ከነሙያ ክህሎቱ በቅርብ የሚያውቁ ብዙዎች ናቸው። አንዱ ከአዲስ አበባ ዝነኛው ያሬድ ተፈራ ጋሽ ጌታቸውን ለመግለጽ መነሻ ናቸው። በእውነት በቃ ሳክሶፎኑን ሲጫወቱት ከልባቸው በቃ በጣም ኃይለኛ ስሜት ውስጥ ሆነው ነው ሁልጊዜ። እኔ ከድሮ ጀምሮ ሳያቸው አሁንም ቅርብ ጊዜ ድረስ አይቻቸዋለሁ፣ ሲጫወቱ። እንደዚህም አሁን ታመውም ማለት ነው እና ያላቸው ኤነርጂ ራሱ እኔ ይገርመኛል። በጣም በቃ ምን አይነት ጉልበት እንደው በዚህ እድሜ ላይ እንኳን ሆነው ቅርብ ጊዜ ለመሰናበቻ ምናምን ተብሎ አሊያንስ ውስጥ ነው አንድ ቦታ ተዘጋጅተው ነበር ለሳቸው እንትን ታመዋል። እኔ የተባለው እንግዲህ አሁን ልክ አሁን እናንተ እንደሰማችሁት ትንሽ ወራቶች አልፈዋል። ታመዋል ተብሎ ቁጭ ብለው ነው ኢቨን የተጫወቱት። ሳክስፎኑን ሲይዙት ግን ምንም የታመሙ አይመስልም። የእውነት ነው የምለው እኔ እኔ ራሴ አሁን እንደው የእሳቸውን ያህል ጉልበት ኖሮ ሳክስፎኑ እጫወታለሁ የል ማለት ትንሽ ይከብዳል። ዛሬ አንድ ወር ወይም አንድ ወር ሁለት ወር አካባቢ የጋሽመራዊ ስጦት ልደት ተከብሮ ነበር። ሰምታችሁ እንደሆነ አዎ፣ የጋሽመራዊ ልደት ተከብሮ ነበር ሰማነኛ። ልደት በዓላቸው ሃርሞኒ ሆቴል የሚባል ውስጥ እና እዛ ጋሽ ጌታቸው መጥተው ነበር። እንደው ማሏሽ ነገር ሁሌም እናወራለን። በቃ ከጓደኞቻቸውም ጋር ሰብስበን ፕሮግራም ይዘን አንድ ለሄደን ጠይቃቸው የምናደርገውም ነገር ለማድረግ አንዳንድ ነገር እንዲሁ ያስበናል። ምልህ አሁን እንዲህ ባልተደረገ ነገር ላይ ማውራቱም ገባኛ አይልም። የሚቻለውን ነገር ለማድረግ ዝም ብለን ያሰብነው ነገር አለን። ሄዳቸው እንደው ሄደን ማየትም ጥሩ ነገር ነው። ምንም ይህን ያህል እንትን ያሉበት ነገር የለም እሳቸውም የተቸገረበት የለም። ግን እሱም እንደነገረኝ ብዙ ሰው ማየቱ ነገም፣ ያው እኛም ወደዛው ስለሆነ የምንሄደው ጥሩ ነው። ለሞራላቸውም አት ሊስት እንዳልተረሱ እንድናሳያቸው እንፈልጋለን። ያን ያህል ነው ያሰብ ነው። በተረፈ ስለ ጋስ ጌታቸው ችሎታ እኔ ይገርምኛል የእውነት ነው ምልህ በቃ የሚገርም አይነት ችሎታ ነው ያላቸው። እኛ ብቻ ሳይሆን ምልህ ከዚ በዚህ ሀገር ከኛ ሀገር መቼስ ወደ ውጭ አለመጥቶ አውሮፓ፣ አሜሪካ ነጮቹን እንኳን የሚያስደምም ችሎታ ነው ያላቸው። እንግዲህ ብዙ ጥሩ ጥሩ ሙዚቀኞች ያሏቸው ናቸው ነጮቹ። እና ብዙ ኢንተርናሽናል መድረክ ላይ ቀርበውም ችሎታቸው ማሳየታቸው፣ ያ ለእኛም ኩራት ነው። አንድ አፍሪካ ውስጥም ኢትዮጵያ ውስጥም እንደዚህ አይነት ሳክስፎኒስ አለው የመባሉ ለእኛ ለእኛም ትልቅ ኩራት ነው እና እኛንም ወደዛ መንገድ እንድንሄድ ባይሆን ሽለላ ፎከራቸውን ዛሬ የተነስቼ ሳክስፎኒስ ነይ ብዬ ልጫውተውብን እማይሆን ነው እሳቸው የራሳቸው የሆነ አጫዋት ስታይል ያላቸው ናቸው አይ መልካም ነው ያሬድ እንዳልከው ግን እንዲህ አይነት ችሎታ ያለው ሰው ተረስቶ እንዳይቀር መቼም ከሞት ሰውን ማስቀረት አይቻልም ግን በህይወት እያለ ማመስገንና ስራውን አስታውሶ መርዳት ተገቢ ነው ቅድም እንዳልከው እየተሰባሰባችሁ እያሰባችሁበት ነው ያላችሁት ይቅናችሁ ይሄ መቼም ለእሱ ትልቅ የሞራል ድጋፍ ነው በርቱ እንግዲህ

Yeah! ጌታቸው ነው ወይ የሚል ጥያቄ እኔ ልጀምር ይችላሉ አዲሱ አበገና ዘኤክስ የሚባሉት የኔዘርላንድ የሙዚቃ ቡድን ጋራ እንዲያውም በዓለም ዙሪያ ተዘዋውረው ተጫውተዋል። ስራዎቻቸውንም ማቀናብረው በሲዲ በዚህ መልኩ አዘጋጅተዋል። ለኢትዮጵያ ሙዚቃ ካላቸው የጠለቀ ፍቅር ነው ይመስለኛል ግንኙነታቸው ወይም ይሄ ስራ የጠነሰሰውና የጀምረው። ነገር ግን ከጌታቸው ጋራ ብዙ ስራ ሰርተዋል። ዘኤክስ ባንድ እንዲያውም እዚህ ዋሽንግተን ዲሲ በአውሮፓ በተለያዩ ቦታዎችም ተዘዋውሮ ሰርተዋልና ይሄ ቴሪ የባንዱ መሪ ነው። ላሌጉማን ነው ላሌጉማ ስለማይመስለን ማገናኘት ስለሚገደን ሊሆን ይችላል። ለማንኛውም ይሄ ባለሙያ በኢትዮጵያ ብቻ ሳይወሰን በዚህ ሙያው ከታዋቂ ሌሎች የሙዚቃ ቡድኖች ባንዶች ጋር መጫወት የቻለ መሆኑን ያሳየ ስራው ይመስለኛል። በዚህ መልኩ ለማየት ያህል ብቻ ነው። ስራዎቹ በርካታ ናቸው። ልክ ነው። ባዋየሁት ጊዜ እንዳደመጥከው ተጠቀሙብኝ እንጂ አልተጠቀምኩም የሚል ቅሬታ አለው ጌታቸው። የአንተተን ግን እኛ ልናሳየ የተፈለግ ነው እንዳልከው ከተለያዩ ቡድኖች ጋር መጫወቱንና የሙዚቃ ችሎታው ደግሞ ከሌሎቹ ጋር አግባብቶት መጫወት መስራት መቻሉን ለማመልከት ነው። ዋናው ነገር ልክ ነው። በኢትዮጵያውያን ታዳሚዎች ብቻ አልተገደበም። ነው እንግዲህ ይህንኑ ለማሳየት ያህል የዛሬው መሰናዶም የጌታቸውን መታመም ለመግለጽ፣ ያልሰሙ ሰምተው የሚችሉትን እንዲረዱ ለማሳሰብ ነው እንጂ በቅሎ ግዙ ግዙ አንድ አሞሌ ላያግዙ ለመባል አይደለም። አይደለም የሚቀረን ነገር መኖሩንም መግለጥ እንወዳለን በነገር ላይ ከልጅነት እስከ እውቀት ያለ ሙሉ የሕይወት ታሪኩን የብዙ ዓመታት የሙዚቃ ተሞክሮንና ትዝታውን በተመለከተ አዋየተን ስናበቃ በክብር ከድምፅ ማከማቻ ፋይላችን ውስጥ እናስቀምጣለን። አዎ ወደፊት የታላላቅና የታዋቂ ሰዎችን የሕይወት ታሪክ በዚህ አይነት ካላስቀመጥ ነው የምንም የማንም ታሪክ አይኖረንም መሆኑ ነው። ክቡራንና ክቡራት አሁን የንጉሴ አክሊሉ መስኮት የሚከፈትበት ነው። ታዲያስ ንጉሴ፣ እንደምናመሸ ንጉሴ እንግዲህ አሉላና አዲሱ መስኮቱን ከፍታችኋል። እኔም ገብቻለሁ። ጤና ይስጥልኝ። ሁለቱ ታላላቅ ባለሙያዎች አምባሳደር ዘውዴ ረታና ጋዜጠኛ ሙሉጌታ ሉሌ ከዚህ ዓለም በሞት በመለየታቸው ምክንያት የእነሱን ለማስታወስ ያህል አንዳንድ ፕሮግራሞችን ከእናንተ ጋር ስሰራ የእኔን መደበኛ ፕሮግራሞች ለጊዜው አቆይቻቸው ነበር እና ዛሬ እንግዲህ ወደ ዋናው ፕሮግራሜ ተመልሻለሁ ማለት ነው። ታስታውሱ እንደሆነ ከዚህ በፊት ይህ የያዝነው ሁለት ሺህ ስምንት ዓመተ ምህረት በጦርነት ታሪክ የታጀበ አመት ነው ብዬ ነበር። ታሪክ ሰሪዎቹ ደግሞ ህዝቡና ነገስታቱ ናቸው። የነገስታቱንና የህዝቡን ታሪክ የጻፉት ተክለ ጻድቅ መኩሪያ፣ ጳውሎስ ኞኞ፣ በቅርቡ በሞት የተለዩት ቅድም ያነሳኋቸው አምባሳደር ዘውዴ ረታ፣ በሪሁን ከበደና ጳውሎስ ኞኞ ናቸው። ጨዋታን ጨዋታ ታሪክንም ታሪክ ያነሰዋልና ቀዳማዊ ኃይለ ስላሴ ህይወቴና የኢትዮጵያ እርምጃ ብለው የራሳቸውን ታሪክ ጽፈው አቆይተውልናል። ሌሎችም ጽፈውላቸዋል። ሌተና ጄኔራል ጃገማ ኬሎ የራሳቸውንና የጦሩን ታሪክ ሲጽፉ፣ ብርጋዴር ጄኔራል ዋሲሁን ንጋቱ ደግሞ እጣ ፈንታና መስዋዕትነት በሚል ርዕስ እሳቸውም የራሳቸውንና የጦር ሜዳ ጀግኖችን ታሪክ በዚህ በቅርብ ዓመታት ውስጥ በሶስት መቶ ሀያ ሁለት ገጽ አስነብበውናል። የሞት መድኃኒቱ መውለድ እንዲሉ የጀኔራል ደምሴ ቡልቶ ልጅም ታሪኩን ጽፏል። ሌላው ደግሞ ከዚሁ ጋር ማነሳው የሊቁን የአለቃ አያሌው ታምሩን ታሪክ እና ስራዎቻቸውን ልጃቸው ስምረት አያሌው አባቴና እምነቱ በሚል ርዕስ አሳትማ ለንባብ አብቅታ አስመርቃለች። ወደፊት ምናልባት በዚህ ፕሮግራም ላይ አዲሱ አሉላና እኔ ሰፋ ያለ ፕሮግራም እንደምንሰራ ተስፋ አረጋለሁ። የራሳቸውን ታሪክ ጽፈው ለትውልድ በማቆየት ረገድ ነጋዴዎቹ የበለጡን ይመስለኛል። በእኔ በኩል ለምሳሌ በላይ ተክሉ የኤርትራን ጉዳይና የራሳቸውን ታሪክ ጽፈዋል። ገብረስላሴ ኦዳ ነጋዴው እንደዚሁ የራሳቸውን ታሪክ ጽፈዋል አስፋው ተፈራ የቼምበሩ እንዲሁም ሌሎች የራሳቸውን ታሪክ ጽፈው ለትውልድ አቆይተዋል መቼም ታሪክን መጽሐፍ በጣም ጥሩ ነው በጻፏቸው መጽሐፍት በስጋ እንደወለዷቸው ልጆች ዝንተ አለም ሲታወሱ የሚኖሩ የፍቅር እስከ መቃብሩ ሀዲስ አለማየሁ የትንቢት ቀጠሮ እና የሌሎችን መጽሐፍት ደራሲው ከበደ ሚካኤልን እንዲሁም የአጤ ምኒልኩን ጳውሎስ ኞኞ በዚህ አጋጣሚ ሌሎችንም ጭምር ማንሳት ይቻላል የኤርትራ ጉዳይ የተሰኘው የአምባሳደር ዘውዴ ረታ መጽሐፍ ደግሞ ታላቁን የኢትዮጵያ ባለውለታ በንጉሠ ነገሥቱ ዘመን ጠቅላይ ሚኒስትር የነበሩትን ጸሐፌ ትእዛዝ አክሊሉ ሀብተ ወልድን በስጋ እንደተወለዳቸው በታሪክ የሚያስታውሳቸው ነው ያ መጽሐፍ የአገር የሰው አባቱን አያውቅ አያቱን ናፈቀ ይላል። በልጁ ላይ ቁም ነገር ሲያጣበት ነው። ከፈረሱ ጋሪው ሲቀድምበት ነው። አባቱንም አያቱንም ሁለቱንም አጣምሮ በመያዝና በማወቅ ረገድ ግን ወዳጄ ታደለ ይድነቃቸው እንደ ስሙ ታድሏል። የአያቱን የሰምና ወርቁን የንጋድራስ ተሰማ እሸቴንና የኢትዮጵያ ብቻ ሳይሆን የአህጉረ አፍሪካ እና የዓለማችን ባለውለታ የሆኑትን የአባቱን የአቶ ይድነቃቸው ተሰማን ሁለት መጽሐፍት ባለፉት ሀያ ዘጠኝ ዓመታት ጽፏል። ጨዋታን ጨዋታ አንስቶት ይድነቃቸው ተሰማን ካነሳው ዘንዳ የዛሬ እንግዳዬ አቶ ታደሰ ጌጤ ናቸው። ይድነቃቸው ምክንያት ከሆኑኝ ታደሰ ጌጤ የመጀመሪያው የቅዱስ ጊዮርጊስ ቡድን በረኛ ናቸው። ዘጠና አምስት ዓመታቸው ነው። በህይወት ይገኛሉ። የይድነቃቸውንና የቅዱስ ጊዮርጊስን ክለብ አመሰራረት፣ ሌላውንም የኢትዮጵያ ታሪክ በሰፊው አጫውተውኛል። ለዛሬ የእሳቸው አቆይቼ ከእሳቸው ጋር ያገኘሁትን ልጃቸውን አቶ ስዩም ታደሰ ጌጤን አነጋግሬዋለሁና እንደ አንተ እንደ ሌሎቹ ስለ አባትህ ምን ያህል ታውቃለህ? እሳቸው የሚነግሩህንስ እንደው ይዘሃል ብየው ነበር። ወደ ተሻለ ደረጃ ቡድሩንን አቶ ይድነቃቸው እንዳደረሱት ነው ሁልጊዜም የሚያጫውትን አባቴ የተናገራቸው ዘመናት ገና ቅዱስ ጊዮርጊስ አስተክለ በደንብ የተደራጀበት ጊዜ ነበር። ያንን ያደረሱት አቶ የዝነጋቸው ናቸው። ለምሳሌ ቪ ከምን እንደመጣ ነው የሁል ጊዜ ይጠይቅ ነበር። ቢዮርጊሶች የሚለብሱት ሱራብ ላይ ያለው ያለው እና ከዚህ በፊት ያለው እዚህ ፎቶግራፍ ላይ የሚታየው ባለመስበር ወደ ታች ያለው ማሊያ ነበር። የዱሮ እና የአቶ ይድነቃቸው አባቴ እንደተናገረው ዊንስተን ቸርችል ቪክትሪ ብሎ በሚያሳየው እንትን ከዛ እኛም ያው ድል አድራጊ ነው የሚል ድምታ ያለው ያንን ቅርጽ ምልክት ነው የሚያስቀሩት ማለት ነው። እና ያው አቶ ይድነቃቸው እንደምናውቀው ከዛም አልፈው ሀገር አቀፍም በአፍሪካም በዓለም አቀፍም ደረጃ ታዋቂ ሆኗል። ከዛ በኋላ እግር ኳስ ተጫውተት እኛም የሚያደግ ነው ግን አልጠፋንበት። አቶ ስዩም ታደሰ ጌጤን አመሰግናለሁ። ከስዩም ታደሰ ጌጤ ጋር እንድገናኝ የተባበረኝን የለንደኑን አለባቸው ደሳለኝን አመስግኜ ለዛሬ በዚሁ ልሰናበት። And the yellow, the Bahasa, good ሲበዛ ጭንቀቴ ስቃዬ፣ ደሞ ደስታሽን ሳየው ባይኔ ሀሳቤ ረሳና ድካሜን ጭራሽ ጣፍቶኝ ቀረ። ስቃዬ ወደድኩት፣ ወደድኩት ህመሜን። ሰው ህመም ኖዶ፣ ሰው ስቃዩ ኖዶ እንዴነው የሚኖረው? እንዴነው የሚዘልቀው? ሰው ገዳይ ኖዶ ነገር እንዳደሉ ታምኖ መገኘት ያወደዱትን ሰው ያፈቀሩትን ሰው ሲደሰት ማየት ወይ ጎዴ ወይ ጉዴ ወይ ጎዴ ወይ ጉዴ

ለሬዲዮ መጽሄት አዘጋጆች አዲስና አሉላ እንዴት ናችሁ? ሁልጊዜ እናንተን ፕሮግራም ያው ቢሆን እከታተላለሁ። እናንተ የምታቀርቡትን ፕሮግራም እጅግ አድርጌ ነው የምወደው። ባለፈው ስለ መጋቢ ሐዲስ ስላቀረባችሁት በሬዲዮ መጽሄት በጣም የተደነቅኩት እጅግ እንዲህ እንዲህ አይነት ነገሮች ምክንያቱም የሰውየው ከቲያትር ጥበብ ጋር የቀረበ ትልልቅ ነገሮች ሲነሱ ሰማሁ፣ እና እኔን እየሰራሁበት ያለ ጉዳይ ስለሆነ ስታቀርቦት ገረመኝና፣ ከዚህ ሰው ጋር ያላችሁን ንግግር እባካችሁን ሰፋ አድርጋችሁ አቅርቡ። ብዙ የሚወጣው ሰው ነው፣ ብዙ ሊናገር የሚችል ሰው ነው። በጣም ነው አመሰግናችሁ። ያለፈውን ማሳሰቢያ ግን አትርሱ። የቲያትር ጥበብ ልዩ ፕሮግራም ብላችሁ እባካችሁን ቅፈቱ። በጣም አመሰግናለሁ። ቀጥሎ ምንድን ነው የማያስብል መንደርደሪያ ይሏል። ይሄ ነው የሚያሳብቅ መንደርደሪያ ነው የሚባለው። ልክ ነው። ወደ መጋቢ አዲስ ውይይት እንላፍ። መልካም ብዙ ሊያነጋግር የሚችል በርካታ ሀሳቦችን ነው ያነሱት መጋቤ ሀዲስ ይሄ ምናልባትም እንደኔ ላለው ከርቀት ተመልካች የኪነ ጥበቡንና ሌላውን ጥበባዊ ስራዎች በቅርበት ለሚመለከት ሰው የመንፈሳዊውን አስተምህሮ ሊደርስ በሚችልበት አጋጣሚ ሁሉ መጠቀምን መከፈትንም የሚያሳይ ይመስለኛል እንደ ትልቅ ነገር ነው ማየው አለመዝጋት መለው ይህንን ነው ብዙን ጊዜ እኔ ኢትዮጵያ ውስጥ እስልምና አለ ክርስትና አለ ሌሎችም የባህል ሃይማኖቶች አሉ እነዛ ውስጥ እኔ በቀደ ኑረዲን ኢሳን ታቆ ከሆነ ገጣሚው እሱን ስልኩን አግኝቼ ደውዬለት ነበር፣ እና በጣም ነው ደስ ያለኝ፣ እንዴት በምን አይነት አክብሮት ስልኩን እንዳነጋገረኝ። ና ይሄ ነው አሁን ኢትዮጵያዊነትህ። ለእስልምናው መስጊድ ትሄዳለህ፣ ቁርአን ታነባለህ፣ ለክርስትናው ቤተክርስቲያን ትሄዳለህ፣ መጽሐፍ ቅዱስ ታነባለህ። ከዚህ ውጭ እንደ ሰውነት በሚያገናኙ ነገሮች ለምንድን መግባባት ያልቻል ነው? ይህንን ነው አሁን አሁን በቅኔ ቤት ያለውን ሀሳብ ሳቀርብ፣ እኔ አንድ ሙስሊም ወይም አንድ ሌላ ከኦርቶዶክስ ተዋሕዶ ቤተ ውጭ የሆነ ሰው ጆሮውን ከፍቶ ሊሰማኝ ይገባል። እንደገና ደግሞ በእስልምና ውስጥ ያሉ አሁን የመንዙማ ግጥሞች አሉ። ታውቅ እንደሆነ አሁን በጣም ድምፃዊ ሰው እያል ስማቸውን አላስታውሳቸው ምን ማን እንደሆኑ በጣም የቆዩ ናቸው። እሳቸው የሚገጥሙት እንግጥ መዙ መስ ሰው በጣም የሚገርም ፍልስፍና ነው፣ ምርምር ነው። ስለዚህ ለምንድን ነው አንድ ሙስሊም ቅኔ ቤት ያለውን ፍልስፍና ለምንድ የማይማረው? አንድ ክርስቲያን ቁርአን ውስጥ ያለው ፍለስ ለምንድ የማይማር? እንደነገርኩ እኔ መጽሐፍ ቅዱስ የህይወት መመሪያ ነው፣ ቁርአን ደግሞ የጠቅላላ እውቀት የምፈልገው ነው። ለአንድ ሙስሊም መጽሐፍ ቅዱስ ለጠቅላላ እውቀት ቢጠቀምበት ቁርአኑን ለህይወቱ መመሪያ ቢሰጥና ጠባባን ሆን እንደው እንደ ሌላ ጊዜ የተናገርኩትን ሀሳብ አንድ ጊዜ ልድገመው። እንደ አምፖል ከጣራ በታች ከሚያበራ አስተሳሰብ ይልቅ እንደ ፀሐይ ከሰማይ በታች የሚያበራ ሀሳብ ቢኖርም ብዬ አስባለሁ። ወንዝ ተሻጋሪ ሀሳብ ለራስ ባህልና ወግ ጠንቅቆ ማወቅም በአንድ ወገን የሚፈልጉትና የሚበጀውን ደሞ ለይቶ ከራስ ጋር ማዋሃድን በመሰረትነት አስቀምጠዋል። የፍልስፍና ጉዳዮች ምናልባት ብዙ ሊያከራክሩም ይችላሉ። እንደ ዘመኑ፣ እንደ ቦታው፣ እንደሚነጋገሩት ሰዎች ልዩነት የሀሳቡ ከፍና ዝቅም ሊለያይ ይችላል። በህይወት ውስጥ ስለሚኖራቸው ፋይዳ ፍልስፍና ከንባብ ከማወቅ ባሻገር ህይወት ላይ የሚኖረውን ሚና በጣም ለምሳሌ ባልትና፣ አሁን ወጥ የምትሰራ ባልትና ይባላል አለ። ፍልስፍና ደግሞ የሀሳብ ባልትና ነው ብዬ አምናለሁኝ። ምንም ተጨማሪ ነገር የለውም ብዬ ነው ማለ በጣም አክብደን አረቀን አረቀንም ጭምር ስላየ ነው ነው እንጂ ፍልስፍና አስተሳሰብህን፣ አነጋገርን ቅርጽ የምታስይዝበት ማለት ነው። ስለዚህ በማህበራዊ ኑሮ አሁን አንዳንድ ሰዎች ፍልስፍናና ሃይማኖት ፍልስፍናና ምን ይጋጫል ይባላል ይናከሳል የሚሉ ሰዎች ይሰማለሁኝ። እኔ ደግሞ ሳይንስና ሃይማኖት፣ ፍልስፍናና ሃይማኖት መጀመሪያ ደረጃ በመጫፈሩ በራሱ አልስማማ። አይጫፈርም። ሃይማኖት ከምን ነገር መጫፈር አይችልም። የህሊና ጉዳይ ነው። ከሞት ወዲያ ያለን ጥያቄ ሁሉ መመለስ የሚችል ነው። መወዳደር አይችልም። እንደውም በሌላ አንድ መጽሐፍ ላይ ኢንተርቪው ላይ ተናገር ያለው እንደው በዚህ ሀገር ምሳሌ ያስኪድም በሀገራችን ታክሲ ላይ ረዳትና ሾፌር አለ። ረዳቱ ሰዎችን ሰብስቦ ታክሲውን ይሞላል። የታክሲውን አቅጣጫ የሚወስነው ግን ሾፌሩ ነው። ለምሳሌ ረዳቱ ፒያሳ ቢያሳ ብሎ ሲጠራ ቆይቶ ሾፌሩ አቋርጦ ወደ ሌላ ቦታ ቢሄድ ረዳቱ ከመጮ ያለፈ ትርጉም የለውም። እኔ በህይወት ውስጥ ደግሞ እኔ ዓለምን እንደ መኪና እንደ ታክሲ ብንመስለው ሃይማኖት ሾፌር ነው፣ ሳይንስ ደግሞ እንደ ረዳት ነው ብዬ አምናለሁኝ። ፍልስፍና እንደ ረዳት ነው ብዬ አምናለሁኝ። እኔ ከዚህ ያለፈ ትርጉም ሰጥተህ ልንጨነቅበት አይግም። አሁን የምዕራቡ ዓለም ትልቁ ችግር መሰለ ለሳይንስና ለቴክኖሎጂ ከአቅሙ በላይ ሀላፊ ለጣለበት ድርሻውን ተወጥቶ በቃኝ ብሎ ነበር እሱ የሃይማኖትን ስራ እንዲሸፍን አደረጉት። አይሸፍም በምንም ተአምር የፍልስፍናን ቦታ ፍልስፍና፣ ሳይንስ፣ ቴክኖሎጂ፣ ስነ ጽሁፍ፣ ኪነጥበብ የሃይማኖትን ቦታ በምንም ተአምር ሊሸፍን አይችልም። ምክንያቱም ሃይማኖት ከስሜት ህዋሳት ቁጥጥር ውጭ ነው የማይታይ ነው እና እኔ ፍልስፍና ለሁሉም ነገር ያገለግላል ያምናልጥ ጥያቄን በትግል በትክክል ክክል መለሰውልኝ። አዲሱ ወደ ጥያቄ ከመሄዳችን በፊት መጋቢ አዲስ አቀራረባቸው፣ ምሳሌ አሰጣጣቸው፣ ሀሳብን ቀለል አድርገው ለሰሚው የሚያቀርቡበት መንገድ በጣም ይማርካል። እንዲህ አይነት አቀራረብ ከማወቅም ነው የሚመጣው። አንድን ሀሳብ ማቅለልን የመሰለ ከባድ ነገር ያለ አይመስለኝም። አቋረጥኩ እንጂ እኔ ቅድም የቁ ጥያቄ ሄደን ነው መጋቢ አዲስን ቤተ ክርስቲያን ገረገራ ውስጥ አስቀምጠን መቅረት የለብንም ነገር እንደጋገምኩ እንጂ ምክንያቱም ከአንድ በመንፈሳዊ ህይወት ጠለቅ ያለ እውቀትና ግንዛቤ ያለው ሰው እንደዛ ነገር ብዙ ላይም እዛ ያሉትን አቃላ አይደለም። ሌሎቹን ግን እኔ ቅኔ ቤት ያለውን ጥበብ ወደ ውጭ ስላወጣሁት እንደዛ መሰለህ እንጂ መሰረቱ ያው እዛ ነው። እና ለዚህ ነው ቀለል ያለውን ደግሞ ራዲዮ መጽሔት ወጎች እንደው ቀለል ያለ ጨዋታም ነገር ይገባባቸዋል ና መጋቢሄ አዲስ መጀመሪያ ላረጋግጠ የቃሉን አመራረጥ የትኛው እንደሚከተሉ የተለያዩ ሰዎች የተለያየ መንገድ ሲያዩ አይቻለሁ። የአይን ብርሃንን ማጣት ቋንቋውን መጀመሪያ እርስዎ የሚመርጡትን ማወቅ ፈልጌ ነዋ። የትኛውን ነው የሚከተሉት? አይነ ስውር ጤናማ ነው? እኔ አይነ ስውር የሚለውን ምስማማ ነው። አይነ ስውር ስውረ አይን ማለት ነው። ወደ ውስጥ የገባ ቦታ ቦታ የቀየረ እንጂ የጠፋ አይደለም። መጋቢ ሐዲስ ሲወለዱ ይሁን ከእውቀት በኋላ ይሁን የአይኖም ብርሃን ያጡት ስለ ንባብ ሲያወሩልን፣ ቀደም ብሎም ደግሞ ስለ ጥበብ፣ ስለ ውበት በአይን ብቻ ቶሎ ብለን ፈጥነን የምናስባቸውን የአካል ገደብ እንደማይገድባቸው ከሚያሳዩ ሰዎች ውስጥ አንዱ ነው ትርሶ። የአካል መጉደል ወይም ደግሞ የአንዱ ነገር አለመኖር ሌላ ነገርን የሚከለክል አድርገን በልማድ የምንወስደውን አስተሳሰብ የሚያሳልፉ ነው ትርሶና መጀመሪያ መጽሐፍ ሳነብ ወይ ሳስነብ ብለዋል። እንዴት ነው የሚያነቡ መጽሀፍትን በመጀመሪያ ደረጃ? በእውነት ይህ ምዕራቡ ዓለም ለአይነ ስውራን ብቻ አይደለም መስማት ለተሳናቸው መራመድ፣ በተለያየ ጉዳይ ኑሮ ለመጋፈጥ ላልቻሉ ሰዎች አማራጮች አዘጋጅቷል። እኔ በዚህ በታዳጊው ዓለም ለአካል ጉዳተኞች ምቹ ቦታ የለም በሚባለው ሀገር ውስጥ እንደ ኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ለአካል ጉዳተኞች ምቹ ቦታ አለ ብዬ አላምንም እኔ መቼም መናገር ስላለ እንዴት ለምን መሰለህ? አንደኛ የቤተክርስቲያኒቱ ትምህርት ከሞላ ጎደል የቃል ትምህርት ነው ከባሕረ ሐሳብ ባሕረ ሐሳብ ራሱ የዘመን አቆጣጠር እሱም በቃል ነው የሚቀመረው የሚታሰበው። ሌላ እንግዲህ አቋቋም እጅ ስራ ይባላል። አዲሱ አቀዋለ የዝማሜው እሱ አይን ሊጠይቅ ይችላል። ከዛ ውጭ ያሉት ትምህርቶች በጠቅላላ ድጓ ብትለው፣ አቋቋም ብትለው፣ ቅኔ ብትለው፣ ትርጓሜ ብትለው፣ ዝማሬ ብትለው፣ ውዳሴው፣ ቅዳሴው በጠቅላላ የቤስቲያኒቱ መጻሕፍት በጠቅላላ ለአይነ ስውራን የተመቻቹ ናቸው። ከዛ ውጭ ደግሞ እንደገና ዛሬ ስለ አይነ ስውርነት ትልቅ ግንዛቤ ፈጥር ያለሁ እያለ ዓለም ከሚደሰኩርበት ዘመን እልፍ ብላ ከዘመናት በፊት አይነ ስውራንን አራት አይና ብላ አራት አይነት በላ አይነት ስውራን አሉ። መጻሕፍትን የበሉ አንዳንድ ጊዜ መጻሕፍትን የሚያነቧሉ፣ የሚያኝኳሉ፣ የሚወጡ አሉ። እንግዲህ አላምጦ የሚተፉም አሉ። የእኛ ሊቃውንት ግን ከመማር አልፎ መጻሕፍትን የበሉ የሚባሉ አሉ። በላይተ መጻሕፍት ይባላሉ። መጻሕፍትን አኝኮ የብል ሌላ ጉዳይ እየሌለ የእውቀታቸውን ጥልቀት መግለጫ ነው። ይሄ አራት አይነት በአራት አቅጣጫ ያለማይዘን አራት ነው አይደለም። አራት አይነት አስተሳብ በአራቱም አቅጣጫ ማየት የሚችሉ ወደ ግራም ወደ ቀኝም ወደፊትም ወደ ኋላም፣ ወደ ኋላ ለማየት መዞር ሳይጠይቃቸው ወደ ኋላ ማሰብ የሚችሉ። ቅድም እንደነገርኩ ፖለቲካዋን ለነሱ አዲስ አይደለም። ኪነጥበው ለነሱ አዲስ አይደለም። ፍልስፍ ነው። እኔ በአስራ ሰባተኛው መቶ ክፍለ ዘመን የተደረገ ቅኔ እኮ እኔ የግጥም ሽላቅርቢ ያለውኝ ብዙዎቹ አራት መቶ አምስት መቶ ዓመት ሞልቶታል፣ ይህ ቅኔ ብለው ለማመን ተቸግረዋል ሰዎች። ስለ መገዛት፣ ስለ ነጻነት፣ ስለ መብት። አሁን በቀደም አንድ ቀን ለሌላ ሰው እየነገርኩት ነበረ። እንደው ይቅርታ እስካላስረዘምኩት ቢያጋሩን፣ ጥሩን። ቅኔው ምን መሰለህ መወድስ ነው። መወዲስ የሚባለው ቅኔ ስምንት ቤት ነው። እኔ ግን የምነግርህ ስምንት ሰባተኛው፣ ሰባተኛውና ስምንተኛው ቀንጭቤ ነው። አሁን ለምንፈልገው ሀሳብ የሚረዳን ንባብ ነው የምወስደው። በመካነሂ ይትግበር ምክንያተማ ነው ወፅግም ንብረትንብረተ አዳም ውስተ ገነት ወንብረተ ሎጥ ውስተ ተሰዶም። አሁን በቦታ የሚያመካኙ ሰዎች አሉ። አንዳንድ ጊዜ እኔ ያልተለወጥኩት ኢትዮጵያ ስለሆንኩ ነው፣ ወይም አስመራ ስለሆንኩ ነው፣ ሱዳን ስለሆንኩ ነው። እኔ ፓሪስ፣ ለንደን፣ ኒውዮርክ ብሆን እንዴት ያለ ሊቀሆን ነበር፣ ሀብታሙን ብሎ ለሰው ሊያመካኙ ይችላል። እና ይህ ባለቀኔ ግን የሚለው ምንድን ነው፣ በቦታ አታመካኝ ነው የሚለው ቦታ ሰዎች ይረዱታል እንጂ ቦታ ሰዎች ሊረዳቸው አይችልም። ብሎ ምን ማስረጃ አቀረበ? ሰዶምና ገሞራ ማለት በመጽሐፍ ቅዱስ ላይ በጣም የኃጢአት ከተሞች፣ የወንጀል ከተሞች ሎጥን ከዛ ውጣ ብሎ እግዚአብሔር ያስወጣባቸው አገሮች ናቸው። ምንድ ባለቅ ነው የሚለው ሎጥ ጻድቁ ነው የወጣው ከሰዶምና ከገሞራ ነው። ካልታሰቡ ቦታ ከርኩሰቱ ቦታ። በግልባጩ ደግሞ ገነት የቅድስና ቦታ ነው፣ የጽድቅ ቦታ። አዳም ደግሞ ኃጢአተኛ ሆኖ የተባረው ከገነት ነው። ስለዚህ ቦታ ወሳኝ ነው። ቦታ ቢረዳ ኑሮ ጻድቅ መሆን የነበረበት አዳም ነበረ፣ አይደል መሆን የሆነ የነበረ ሎጥ ነበረ። ስለዚህ ይህን የመሰለ የረቀቀ ፍልስፍና የረቀቀ ኪነ ጥበብ፣ ለዛውም ደግሞ በጣም ማደንቃቸው መሰለ። እኔ አሁን አለማውያን ግጥሞችን ሰማለሁ፣ ጓደኞችም አሉኝ በዛ ጉዳይ የተሰማሩ፣ በጣም ማደንቃቸው፣ አዲስ አዲስ ሀሳብ የፈጠሩ በእውነት እንደው እድሜ የሚለመንላቸው የበለጠ እንደው ጆሮአቸው እንዲከፈት አንደበታቸው እንዲረታ የምትጸልይላቸው ብዙ ወጣት ደራሲያን መጥተዋል። እንደነ ኤፍሬም፣ እንደነ ውቀቱ፣ እንደነ አበባው፣ እንደነ በረከት፣ እነዚህ አይነት አሁን በጣም ወዳጅ ልጆች። እነዚህ ሊቃውንት ከዛሬ ስንት ዓመት በፊት በዘመናዊ ቋንቋ በሰላ ቋንቋ ሊረዳ በሚችል ቋንቋ ንባቡን ጠብቀው፣ ምስጢሩን ጠብቀው፣ ቤት መምቻውን ጠብቀው፣ ሰምና ወርቁን ጠብቀው፣ ፍርቁን ጠብቀው፣ መቸቱን የታሪኩን ቅደም ተከተል ጠብቀው ለምሳሌ በሐዲስ ኪዳን የምትቀኘው ቅኔ ወደ ብሉይ ኪዳን ይሄዳል እንጂ በብሉይ ኪዳን ቅኔ ወደ ሐዲስ ኪዳን አይዘዋወርም። በጣም የሐዲስ ኪዳን ለብሉይ ኪዳን አንጻር አይሆንም። ብሉይ ኪዳን ለሐድ ይህን ሁሉ ይጠነቀቀሉ ሊቃውንቱ። የሚገርም እኔ በጣም ማዝ ነው ይህንን የተደበቀ የረቀቀ ምስ እንደው ከነዳጃችን የተቆፍሮ ይቦጣል አለዋለ ግግደም በመጽሐፍም አለኮ ቦታን ሰው ይቀድሰዋል። እሱን ነው ሰው በቃ ይሄ ነው አሁን አለምን በግዕዝ እንደውም መጋቢያ አምጡልኝ እ ሰብእ ይቀድሶ ለመከር ቦታን ይቀድሰዋል ሰው። እንዳልኩ ቦታ የሚረዳበት አጋጣሚ ሊፈጠር ይችላል። ያ ቦታ እንዲረዳ ያደረጉት ግን መጀመሪያ ዋጋ የከፈሉ ሰዎች ናቸው። ለምሳሌ አሜሪካ አሜሪካ የምንለው እኛ የመጀመሪያ ዋጋ ከፍለው ውስጥ ደረጃ ስላደረሷት ነው እንጂ ከመቼም ከዲሲ ሞቃዲሾ የቀርበን ነበር አመለካከትና ምግባር ነው ወሳኙ የሚል አንድምታ። አንተንም እንግዳህንም መጋቢ አዲስ እሸቱን አመሰግናለሁ። ላ ድንቅ ነው። ደዋያችን እንዳሉት እንዲህ አይነቱ ሰው በጣም አስደናቂ ጥበበኛ ነው። ደግሞም ሌላ የሰጡን የቤት ስራ አለ፣ የቲያትር ጥበብ ፕሮግራም ክፈቱ የሚል ትክክል ብለዋል። ምናልባት በመደበኛነት መጠየቃቸው ሊያነጋግረን ይችል ይሆናል እንጂ ራዲዮ መጽሄት ከተዋጣለት ወይም የተሳካለት የሚባሉ ጉዳዮች ካሉ የቲያትር ጉዳይ መላልሶ መምጣቱ ነው። የቲያትር ሰዎቻችን በዚህ በዩናይት ስቴትስ የሚገኙትም ሆነ በኢትዮጵያ ያሉትን ጉዳዩ ጋባሽ ሲሆን የሚያነጋግረው ርዕስ ሲኖረን ወይም ቲያትሩ ሲታይ እንገኝና የሚያነጋግሩ ሀሳቦችን እናመጣለን። አድማጫችን እንዳሉት ግን የራሱ መስኮት እንዲኖረው እና ቲያትር በየራዲዮ መጽሔት ፕሮግራማችን እንዲኖር የሚለውን እንግዲህ እናጤናለን። ሌሎች አዳዲስ ፕሮግራሞች የተጀመሩም የሚቀጥሉትም አሉና ለማጣጣም እንሞክራለን። ሁሉም አድማጫችንን እናመሰግናለን። መጋቤንም እናመሰግናለን። እንግዲህ ሰፋ አድርገን ወደፊት እዚህ ሀገር ደግሞ ሲመለሱ ሌላ ነገር፣ ሌላ ርዕስ መርጠን እናዋያቸዋለን። ምንም የማያልቅባቸው የማይደርቅባቸው አስተያየታቸው የማይነጥፍ ነው። ቅር ብልሃል። ሌላ አስታወስከኝ። አዲሱ ከመጋቤ አዲስ ጋር ተነጋገር ነው የሀሳብ መስመር በሚለው ስለ ሀሳብ ማፍለቅ፣ ስለ አዲስ ሀሳብ ወይም ደግሞ ሀሳብ የሚታይበት መንገድ ላይ እንዲያወጉም ብለን ነው። ታዲያ የሀሳብ ሀሳብ መስመር በመጋቤ አዲስ ብቻ የሚቋጭ አይደለም። ሌሎች እንግዶቻችን በዛ ጉዳይ ላይ የሚነጋገሩበት ተከታታይ ፕሮግራሞች እንደሚኖሩን ከወዲሁ እናስታውቃለን። ወደ ማጠቃለያው እናምራ። መልካም እናም እስከ ማጠቃለያ ዜናው ፍጻሜ ድረስ ከዚህ ከአብዱኪያር አዲስ ዜማ ጋር እንተዋችሁና ለስንብቱ እንመለሳለን። የአብዱኪያር ዜማ እንሆ።

ውበት ቁንጅናችን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋ ረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበት ሊገልጸው ውበት ቁንጅናሽን በቃል ለማስረዳት የቋንቋ እውቀት ያለው ያስፈልጋ አረዳት ቃላት ላይ ፊደል ላይ ስልጣን የሌለው ሰው አይችልም አይችልም ውበትሽን ሊገልጸው። ቆንጆናት መቼ ይገልጽሻል? ቁም ነገር አስቀርቶብሻል። ሮናት መቼ ይገልጽሻል፣ ውበትን ይደብቅብሻል። የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝም ብዬ ልውደድሽ የኔ ማር ያልኩሽ የኔማር የኔማር

ተዳርሶልሽ ባለ ስታምር ስታምር እማይልሽ የለም። የውበት መለኪያው ሳይለካ ኖሮ ውበት ማለት አንቺ ነሻል ዘንድሮ የማማርሽ ዝና ተዳርሶልሽ ባለም ስታምር ስታምር እማይልሽ የለም ት መለኪያው ራሱ ተለክቶ መለካቶን ስቷል። ማንቺ ተተክቶ ቆንጆናት መቼ ይገልጽሻል? ቁም ነገር አስቀርቶብሻል ጥሩናት መቼ ይገልጽሻል? ውበትን ይደብቅብሻል የኔ ማር ቃል እስካገኝ ድረስ የኔ ማር የሚሄድ ካንቺ ጋር የኔ ማር ዝምብዬ ልውደድሽ Get cinema, yeah, አድማጮች አሁን ከመሰናበታችን በፊት ማጠቃለያ ዜና። ቡሩንዲ ዋና ከተማ ቡጁምቡራ ውስጥ ታጣቂዎች ትናንትና ቅዳሜ አንድ ቡና ቤት ገብተው ሲያበቁ ተኩስ ከፍተው ቢያንስ ሰባት ሰዎች መግደላቸው ተነገረ። እማኞች እንደሚሉት ታጣቂዎቹ ቡና ቤቱ ደጃፍ የተቀመጡትን ሰዎች ግቡ ብለው ካዘዙ በኋላ ነው ተኩስ የከፈቱት። የፖሊስ የመለዮ ልብስ የለበሱ ናቸው ብለዋል እማኞቹ። በሚያንማር ወይም በርማ ተብላ በምትታወቀው ሀገር ከ25 ዓመታት በኋላ ለመጀመሪያ ጊዜ የተካሄደው ነጻ ምርጫ የድምፅ ቆጠራ እየተደረገ ነው። በደስታ የፈነደቁ መራጮች ድምፅ እየሰጡ ሲወጡ ታይተዋል። ብዙዎቹ በህይወታቸው ለመጀመሪያ ጊዜ ድምፅ መስጠታቸው ነው። አንዷ የዲሞክራሲ መሪዋ አውንሳን ሱቺ የሰባ አመቷ ናቸው ዛሬ ድምፅ የሰጡት ባለፈው ሳምንት ግብጽ ሲናይ ልሳነ ምድር ላይ የተከሰከሰው የሩሲያው አውሮፕላን የወደቀው ቦምብ ፈንድቶበት ነው የሚሉ ጥቆማዎች እየጨመሩ መጥተዋል። የግብጽ መርማሪ ቡድን መሪው ግን አሁንም የመጨረሻው ድምዳሜ ላይ ለመድረስ አልተቻለም እያሉ ናቸው። ከአውሮፕላኑ የበረራ ክፍል ድምጽ መዝጋቢ ላይ ከተመዘገበው ድምጽ ወደ መጨረሻው ሴኮንዶች ላይ ምንነቱ ያልታወቀ የፍንዳታ ድምጽ የሚሰማ መሆኑ ከፍተኛ ትኩረት እየሰጠ ነው ይሁን ን እንጂ የግብፁ ዋናዊ አደጋ መርማሪ ቡድናቸው ይህ ድምፅ ፍንዳታ ይሁን ሌላ ለማወቅ አልቻለም ነው ያሉት። የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት ዘወትር በየዕለቱ ከምሽቱ ስድስት ሰዓት እስከ አራት ሰዓት በ19 በ22ና በ25 ሜትር ባንዶች የሚያሰማውን የአንድ ሰዓት ዝግጅቱን እዚህ ላይ ያበቃ። ነገ ሰኞ መጀመሪያ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በአጠር ባለው ልዩ ዝግጅት፣ በመደበኛው ደግሞ ከምሽቱ ስድስት ሰዓት እስከ አራት ሰዓት በሚተላለፈው ፕሮግራም መልሰን እስከምናገኛቸው፣ ፕሮዲዩሰራችን ፕሮግራሙን ያቀናበርልን ንጉሴ ታምሩ፣ አዘጋጅና አቅራቢዎቹ አዲሱ አበበና አሉላ ከበደ ነን። ሰላም ደህና ደሩ።